ኦሪት ዘሌዋውያን ምዕራፍ ዐሥራ አራት ። እግዚአብሔርም ሙሴን እንዲህ ሲል ተናገረው። በመንጻቱ ቀን የለምጻሙ ሕግ ይህ ይሆናል። ወደ ካህኑ ይወስዱታል። ካህኑም ከሰፈር ወደ ውጪ ይወጣል። ካህኑም ያያል። እነሆም የለምጹ ደዌ ከለምጻሙ ላይ ቢጠፋ ካህኑ ስለሚነጻው ሰው ሁለት ንጹሓን ወፎች በሕይወታቸው የዝግባም እንጨት ቀይ ግምጃም ሂሶጵም ያመጣ ዘንድ ያዛል። ያዝዛል ካህኑም ከሁለቱ ወፎች አንዱን በሸክላ ዕቃ ውስጥ በምንጭ ውኃ ላይ ያርድ ዘንድ ያዛል። ሕያውንም ወፍ ዝግባውንም እንጨት ቀዩንም ግምጃ ሂሶጵንም ወስዶ ከሕያው ወፍ ጋር በምንጭ ውኃ ላይ በታረደው ወፍ ደም ውስጥ ይነክራቸዋል። ከለምጹ በሚነጻው ሰው ላይ ሰባት ጊዜ ይረጫል። ንጹሕም ነው ይለዋል። ሕያውንም ወፍ ወደ ሜዳ ይለቀዋል። የነጻውም ሰው ልብሱን ያጥባል፣ ጠጉሩንም ሁሉ ይላጫል፣ በውኃም ይታጠባል፣ ንጹሕም ይሆናል። ከዚያም በኋላ ወደ ሰፈር ይገባል። ነገር ግን ከድንኳኑ በውጭ ሆኖ ሰባት ቀን ይቀመጣል። በሰባተኛውም ቀን ጠጉሩን ሁሉ ይላጫል፣ ራሱንም ጢሙንም ቅንድቡንም የገላውንም ጠጉር ሁሉ ይላጫል። ልብሱንም ገላውንም በውኃ ያጥባል ንጹሕም ይሆናል። በስምንተኛውም ቀን ነውር የሌለባቸውን ሁለት ተባት ጠቦት ነውር የሌለባትንም አንዲት የዓመት እንስት ጠቦት ስለ እህል ምቁርባን ከመስፈሪያውም ከአሥር እጅ ሦስት እጅ የሆነ በዘይት የተለወሰ መልካም ዱቄት አንድ የሎግ መስፈሪያም ዘይት ይወስዳል። የሚያነጻውም ካህን እነዚህን ነገሮች የሚያነጻውንም ሰው በመገናኛው ድንኳን ደጃፍ አጠገብ በእግዚአብሔር ፊት ያኖራቸዋል። ካህኑም አንዱን ጠቦት ወስዶ ስለ በደል መሥዋዕት ያቀርበዋል። ያንንም የሎግ መስፈሪያ ዘይት ስለ መወዝወዝ ቁርባን በእግዚአብሔር ፊት ይወዘውዘዋል። ኀጢአትን መሥዋዕትና የሚቃጠለውን መሥዋዕት በሚያርዱበት በተቀደሰው ስፍራ ጠቦቱን ያርደዋል። የኀጢአቱ መሥዋዕት ለካህኑ እንደሚሆን እንዲሁ የበደል መሥዋዕት ነው፤ ቅዱሰ ቅዱሳን ነው። ካህኑም ከበደል መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውንም ጫፍ የቀኝ እጁንም አውራ ጣት የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ ከሎግ መስፈሪያው ወስዶ በግራ እጁ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ባለው ዘይት ቀኝ ጣቱን ነክሮ ከዘይቱ በእግዚአብሔር ፊት ሰባት ጊዜ በጣቱ ይረጫል። ካህኑም በእጁ ውስጥ ከቀረው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራ ጣት የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነከዋል። በካህኑም እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርግበታል። ካህኑም በእግዚአብሔር ፊት ያስተሰርይለታል። ካህኑም የኃጢአቱን መሥዋዕት ያቀርባል። ከርኩሰቱም ለሚነጻው ሰው ያስተሰርይለታል። በኋላም የሚቃጠለውን መሥዋዕት ያርዳል። ካህኑም የሚቃጠለውን መሥዋዕትና የእህሉን ቁርባን በመሠዊያው ላይ ያቀርባል። ካህኑም ያስተሰርይለታል፣ እርሱም ንጹሕ ይሆናል። ድሃም ቢሆን ይህንም ለማምጣት ገንዘቡ ባይበቃው ማስተስረያ ይሆንለት ዘንድ እንዲወዘውዝ አንድ ጠቦት ለበደል መሥዋዕት፣ ከመስፈሪያውም ከአስር እጅ አንድ እጅ የሆነ በዘይት የተለወሰ መልካም ዱቄት ለእህል ቁርባን፣ አንድ የሎግ መስፈሪያም ዘይት ይወስዳል። ሁለት ዋኖሶች ወይም የርግብ ግልገሎች እንደሚቻለው፣ አንዱን ለኃጢአት መሥዋዕት ሌላውን ለሚቃጠል መሥዋዕት ይወስዳል። በስምንተኛውም ቀን ስለ መንጻት ወደ ካህኑ ወደ መገናኛውም ድንኳን ደጃፍ በእግዚአብሔር ፊት ያመጣቸዋል። ካህኑም የበደሉን መሥዋዕት ጠቦት የሎግ መስፈሪያውንም ዘይት ይወስዳል። ካህኑም ለመወዝወዝ ቁርባን በእግዚአብሔር ፊት ይወዘውዛቸዋል። የበደሉንም መሥዋዕት ጠቦት ያርዳል። ካህኑም ከበደሉ መሥዋዕት ደም ወስዶ የሚነጻውን ሰው የቀኝ ጆሮውንም ጫፍ የቀኝ እጁንም አውራ ጣት የቀኝ እግሩንም አውራ ጣት ያስነካዋል። ካህኑም ከዘይቱ በግራ እጅ ውስጥ ያፈሰዋል። ካህኑም በግራ እጁ ውስጥ ካለው ዘይት በቀኝ ጣቱ ሰባት ጊዜ በእግዚአብሔር ፊት ይረጨዋል። ካህኑም በእጁ ውስጥ ካለው ዘይት የሚነጻውን ሰው የቀኝ ጆሮውን ጫፍ የቀኝ እጁንም አውራ ጣት የቀኝ እግሩንም አውራ ጣት የበደል መሥዋዕት ደም ባረፈበት ላይ ያስነካዋል። በእግዚአብሔር ፊት ያስተሰርይለት ዘንድ በካህኑ እጅ ውስጥ የቀረውን ዘይት በሚነጻው ሰው ራስ ላይ ያደርገዋል። እንደሚቻለውም ከዋኖሶች ወይም ከርግብ ግልገሎች አንዱን ያቀርባል። እንደሚቻለው አንዱን ለኃጢአት መሥዋዕት፣ ሌላውንም ከእህል ቁርባን ጋር ለሚቃጠል መሥዋዕት ያቀርባል። ካህኑም ለሚነጻው ሰው በእግዚአብሔር ፊት ያስተሰርይለታል። ለመንጻቱ የሚያስፈልገውን ነገር ለማያገኝ የለምጽ ደዌ ላለበት ሰው ሕግ ይህ ነው። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ወደምሰጣችሁ ርስት ወደ ከነዓን ምድር በገባችሁ ጊዜ እኔም የለምጽ ደዌ በርስታችሁ ምድር በአንድ ቤት ባደረግሁ ጊዜ ባለቤቱ መቶ መጥቶ ካህኑን ደዌ በቤቴ ውስጥ እንዳለ ይመስለኛል ብሎ ይንገረው። ካህኑም በቤቱ ውስጥ ያለው ዕቃ ሁሉ እንዳይረክስ እርሱ ደዌውን ለማየት ወደ ቤት ሳይገባ ቤቱን ባዶ እንዲያደርጉት ያዛል። በኋላም ካህኑ ቤቱን ለማየት ይገባል ደዌውንም ያያል እነሆም ደዌው በግንቡ ላይ በአረንጓዴ በቀይ ቢዥጐረጐር መልኩም ወደ ግንቡ ውስጥ ቢጠልቅ ካህኑ ከቤቱ ውስጥ ወደ ቤቱ በር ወጥቶ ሰባት ቀን ቤቱን ይዘጋዋል ካህኑም በሰባተኛው ቀን ተመልሶ ያያል። እነሆም ደዌው በቤቱ ግንብ ላይ ቢሰፋ ካህኑ ደዌ ያለባቸውን ድንጋዮች እንዲያወጡ ከከተማውም ወደ ውጭ ወደ ረከሰው ስፍራ እንዲጠሏቸው ያዛል። ቤቱንም በውስጡ በዙሪያውም ያስፍቀዋል። የፋቁትንም የምርጊቱን አፈር ከከተማው ወደ ውጭ ወደ ረከሰ ስፍራ ያፈሱታል። በእነዚያም ድንጋዮች ስፍራ ሌሎች ድንጋዮች ይገባሉ፣ ሌላም ጭቃ ወስደው ቤቱን ይመርጉታል። ደዌውም ዳግም ቢመለስ ድንጋዮቹም ከወጡ ቤቱም ከተፋቀና ከተመረገ በኋላ በቤቱ ውስጥ ቢሰፋ ካህኑ ገብቶ ያያል። እነሆም ደዌው በቤቱ ውስጥ ቢሰፋ በቤቱ ውስጥ ያለው እየፋገ የሚሄድ ለምጽ ነው። ርኩስ ነው። ቤቱንም ድንጋዮቹንም እንጨቱንም የቤቱንም ምርጊት ሁሉ ያፈርሳል። እነርሱንም ከከተማ ወደ ውጭ ወደ ርኩስ ስፍራ ያወጣል። በተዘጋበትም ጊዜ ሁሉ ወደ ቤቱ የሚገባ እስከ ማታ ድረስ ርኩስ ይሆናል። በቤቱም የሚተኛ ልብሱን ያጥባል፣ በቤቱም የሚበላ ልብሱን ያጥባል። ካህኑም ገብቶ ቢያይ እነሆም ቤቱ መረገ፣ በኋላ ደዌው በቤቱ ውስጥ ባይሰፋ ደዌው ስለሻረ ሻረ ካህኑ ቤቱን ንጹሕ ነው ይለዋል። ቤቱንም ለማንጻት ሁለት ወፎች፣ የዝግባም እንጨት፣ ቀይ ግምዣም፣ ሂሶጵም ይወስዳል። አንደኛውንም ወፍ በሸክላ ዕቃ ውስጥ ከምንጩ ውኃ በላይ ያርዳል። የዝግባውንም እንጨት ሂሶጱንም፣ ቀዩንም ግምጃ፣ ሕያውንም ወፍ ወስዶ በታረደው ወፍ ደምና በምንጩ ውኃ ውስጥ ይነክራቸዋል። ቤቱንም ሰባት ጊዜ ይረጨዋል። ቤቱንም በወፉ ደም በምንጩም ውኃ በሕያውም ወፍ በዝግባውም እንጨት በሂሶጱም በቀዩም ግምጃ ያነጸዋል። ሕያውንም ወፍ ከከተማ ወደ ሜዳ ይሰደዋል። ለቤቱም ያስተሰርይለታል ንጹሕም ይሆናል። ይህም ሕግ ነው፣ ለሁሉ ዐይነት ለምጽ ደዌ፣ ለቈረቈርም፣ በልብስና በቤትም ሳለ ለምጽ፣ ለእባጭም፣ ለብጉርም፣ ለቋቁቻም በሚረክስና በሚነጻ ጊዜ እንዲያስታውቅ ይህ የለምጽ ሕግ ነው።